ጠበቃ ተስፋ አለምበርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነዎት። ከሰማንያ ቀናት በላይ እስር በኋላ አቶ አብርሃ ደስታ መፈታታቸው ተሰምተዋል። ለአድማጮች ለማስታወስ ያክል አቶ አብርሃ መጀመሪያውኑ ለእስር የተዳረጉበት ምክንያት ምን ነበረ፣ አሁን እስከ እስር እንዲፈቱ የተወሰነበት ምክንያት ምንድን ነው? የሚለውን ቢነግሩን ባጭሩ እሺ፣ አመሰግናለሁ። መጀመሪያ ያው ጥርጣሬ የተያዙት መስከረም ሀያ አንድ ነው። ይኸውም ምክንያቱ በወቅታዊ ጉዳይ ማለትም ከህወሃት ጋር ግንኙነት አለ በሚል ጥርጣሬ ቀርበዋል። ሁለተኛ ደግሞ ሽጉጥ ነገር በእርግጥ ፈቃድ ያለው ነው ያው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝተሃል በሚሉ ምክንያቶች በእነዚህ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዘዋል። በዚሁም ምክንያት ወደ ስልሳ ቀን ወይ ምናምን አካባቢ በአርባ ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይተዋል። መጨረሻ ላይ ግን ፍርድ ቤት ህዳር አራት በነበረውን ችሎት ለአቃቢ ሕግ ያው መዝገብን መርምረህ በአስር ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ ጉዳዩ የማያስከስስ ከሆነም ያው በአርባ ሁለት መዝገቡን እንድትዘጋ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። ይህ የሆነው ህዳር አራት ሁለት ሺህ አስራ አራት ነው። መዝገቡ ከተዘጋ በኋላ ግን በአስር ቀን ውስጥ አቃቤ ህግ ክስ ማቅረብ አልቻለም። ያው እኛም ተመላልሰን አቤታ አቅርበናል። የራሳቸው ምክንያት ሊኖራቸው ይችላል። በእርግጥ ግን በእነሱ መልስ ስላረካን አሁን በቅርብ ጊዜ በህዳር ሰባት አካባቢ ለፍርድ ቤት ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነፃ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐ ብሔር ስነ ስርዓት ህግ ቁጥር መቶ ሰባ ሰባት መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ፣ የአራዳ ሶስተኛ ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትእዛዝ ስላልተሰጠን ነው ወይም በዋስትና ይውጣ ወይም ደግሞ እዚህ ይቆይ የሚል ግልጽ የሆነ ትእዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥተዋል። በዚህም ምክንያት ፍርድ ቤቱ በአስር ሺህ ዋስትና ጉዳይ ካለውም ውጭ ሆኖ እንዲከታተል በማለት ትዕዛዝ ሰጠዋል። በዚሁ ትዕዛዝ መሰረትም ፖሊስ ያው ሊፈታው ችለዋል ማለት ነው። አቶ አብረሃ በእስር በነበሩባቸው ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ ነበረ ወይ? በሀገሪቱ ህገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችን ሙሉ በሙሉ ተፈቅደውላቸው ነበር ወይ? ያው ስመላለስ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው። ወደ እሳቸው ስመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኝ አያውቁም። እንደዚህ አይነት አቤቱታም አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም መብት ረገጣ ደረሰብኝ የሚል ነገር እስካሁን የደረሰኝ መረጃ የለም። እሳቸውም ያሉኝ ነገር የለም። ከአቶ አብርሃ በተጨማሪ የተወሰኑ የቤተሰብ አባላቶቻቸው መጀመሪያ አካባቢ እንዲሁ ለስር መዳረጋቸው ተሰምቶ ነበር። ወንድማቸው ይመስሉኛል። የእሳቸው ጉዳይ እስከምን ደረሰ? እሳቸው ወደ ዘጠኝ ቀን ነው አስር ቀን ከታሰሩ በኋላ ለፍርድ ቤቱ ያው አጥብቀን ጠይቀን ምንም ግንኙነት የሌላቸው ሰውም ስለነበሩ በዋስትና በአስራ አምስት ሺህ ብር ዋስትና መጀመሪያ ከተያዙ በአስር ቀን ውስጥ ጥቅምት አካባቢ ወይም መስከረም መጨረሻ አካባቢ ተለቀዋል። እሳቸው አቶ አብረሃ በቀደመው ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት የሚንቀሳቀስ ድርጅት አባል ነበሩ። በኋላ ደግሞ በአዲስ በተቋቋመው የብልጽግና ፓርቲ ውስጥም ኃላፊነት ተሰጥጧቸው ነበረ። የአሁኑ እስር በወደፊቱ የፖለቲካ እንቅስቃሴያቸው ላይ ምን አይነት ውጤት ይኖረው ይሁን? ዳግም ወደ ፖለቲካዊ መመለስ ፍላጎት አላቸው ወይስ ፍትሐዊ እንዳልሆነ ሲገልጹ የነበረው እስር ተስፋ አስቆርጧቸው ራሳቸውን ከፖለቲካው እንዲያገሉ ያስገድዳቸዋል? ምን ደረጃ፣ ምን አይነት ስሜት ነው ያላቸው? ይሄ እንግዲህ በጣም ይቅርታ እኔ ያው ፕሮፌሽን ነው የምሰራው፣ ፕሮፌሽናሊ የህግ ክርክር ነው የማካሄደው። ይሄ ወጥተው ምን ይሰራሉ ወደ ፖለቲካ ይገባሉ ወይ ሳይገቡ፣ እሳቸው ስልካቸው ሲመለስላቸው ወደ እሳቸው ይሄ ጥያቄ ቢቀርብ የተሻለ ነው የሚሆነው። እኔ እንደዚህ ነው፣ ይሄ ነው ለማለት በጣም ይከብደኛል። ስለዚህ ጉዳይ በጣም አመሰግናለሁ። ጠበቃ ተስፋ ለንበርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነውት። ስለሰጡኝ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልት። Vamos a sacrificarlo, vamos a